rupanya Jerman ከአንድ ወር በፊት በተካሄደ ምርጫ አሸንፈው ብሪታንያን ለሁለተኛ የስልጣን ዘመን የሚመሩትን የጠቅላይ ሚኒስትር ዴቪድ ካምረን መንግስት መርሃ ግብሮች የብሪታንያ ፓርላማ ባለፈው ሳምንት ተቀብሏል። በመርሃ ግብሩ ከተካተቱት ውስጥ አንዱ ብሪታንያ በአውሮፓ ህብረት አባልነት በመቀጠል አለመቀጠሏ ላይ የሚሰጠው ህዝበ ውሳኔ ነው። በጎርጎረሳዊ 2017 ዓ.ም መጨረሻ ላይ ይካሄዳል ተብሎ ከሚጠበቀው ከዚህ ህዝበ ውሳኔ አስቀድሞ ግን ጠቅላይ ሚኒስትር አምረን ከሀያ ሰባቱ የአውሮፓ ህብረት አባል ሀገራት ጋር ህብረቱ ያስፈልገዋል በሚሉት ማሻሻያዎች ላይ መደራደር ይፈልጋሉ። ጠቅላይ ሚኒስትሩ ታድሶ ይደረግ በሚሉባቸው ጉዳዮች ላይ የአባል መንግስታትን ድጋፍ ለማግኘት እና ማሻሻያውም ለሌሎቹም አባል ሀገራት ጠቃሚ መሆኑን ለማስረዳት ከአንድ ሳምንት በፊት የፈረንሳይ፣ የጀርመን፣ የኔዘርላንድስና የፖላንድ መሪዎችን እንዲሁም የአውሮፓ ህብረት ኮሚሽን ፕሬዚደንትን አነጋግረዋል። በርሊን ውስጥ ከጀርመን መራሄተ መንግስት አንጌላ ሜርክል ጋር ከተወያዩ በኋላ ካምረን በሰጡት መግለጫ ማሻሻያው የሚያስፈልገው የብሪታንያ ሕዝብ በአውሮፓ ህብረት ውስጥ ለመቆየት እንዲወስን መሆኑን አስረድተው ነበረ። የአውሮፓ ህብረት የተሻለ አቋም የሚኖረው ብሪታንያ አባል እንደሆነች ብትቆይ ነው። በእኔ እምነት የብሪታንያን ብሔራዊ ጥቅሞች በተሻለ ሁኔታ ሊያስጠብቅ የሚያስችለው በማሻሻያው ላይ የተመሰረተው ስምምነት ነው። ሁለታችንም እንዲሆን የምንፈልገው በሚቀጥሉት ወራት በጋራ የምናከናውነው ይህንኑ ነው። ውጤቱም እኛ የምንፈልገው ሕዝቡን የሚያሳስቡትን ጉዳዮች የሚመለከቱ ለውጦች ናቸው። እነዚህ ስጋቶች ምን እንደሆኑ ተናግሬያለሁ። እንደሚመስለኝ ለእነዚህ ስጋቶች መፍትሄ ስንፈልግ ህዝቡ ብሪታንያ ማሻሻያ በተደረገበት በአውሮፓ ህብረት የመቆየት መብት እንዳላት ይገነዘባል። ብሪታንያ ይሻሻሉ ከምትላቸው የአውሮፓ ህብረት አሰራሮች መካከል የተለያዩ አባል ሀገራት ዜጎች በሌሎች አባል ሀገራት ኑሯቸውን ሲመሰርቱ ከመንግስት ጥቅማጥቅሞችን እንዲያገኙ የሚፈቅደው ደንብ አንዱ ነው። ከዚህ ሌላ የህብረቱ አባል ሀገራት ፓርላማዎች ስልጣን እንዲጠናከርም ትጠይቃለች። የለንደኑ ወኪላችን ድልነሳ ጌታ ነህ እንደሚለው ጠቅላይ ሚኒስትር ካምረን ማሻሻያ እንዲደረግባቸው አበክረው ከሚያሳስቡባቸው ጉዳዮች ውስጥ እነዚህ ዋነኛው ነው ቹ ናቸው። አንደኛ፣ ከአውሮፓ ማህበር ሀገራት የሚመጣውን መጠነ ሰፊ ህዝብ እቀንሳለሁ ነው የሚሉት። የአውሮፓ ማህበር መቀነስ አትችልም ነው የሚሉት። ሁለተኛ፣ ከአውሮፓ ማህበር ሀገራት ወደ ብሪታንያ የሚመጣ ሰው ማንም ሰው ብሪታንያ መሬት ላይ ከረገጥሽ ጀምሮ ቤት ከሌለሽ መንግስት ቤት ይሰጥሻል፣ ወይ ቤት ክራይሽ ይከፍልሻል፣ ገንዘብ የምግብ ከሌለሽ ወጪሽን በሙሉ ይችላል፣ ጤና በነጻ ነው፣ ትምህርት ቤት በነጻ ነው። ሁሉ ነገር በነጻ ስለሆነ የውጭ ዜጎች እነዚህ ሁሉ አገልግሎት ማግኘት የሚችሉት ሀገሪቱ ውስጥ ገብተው አንድ አመት ሰርተው አንድ አመት ለመንግስት ግብር ከከፈሉ በኋላ ነው ማግኘት የሚችሉት። ከዚያ በፊት ግን ከአንድ አመት በፊት ማንኛውም አገር ለአገሪቱ ዜጋ የሚሰጠውን ጠቀሜታ ሁሉ ማግኘት የለባቸውም ነው የሚሉት። እንግዲህ የአውሮፓ ማህበር በዚህ ይስማማ አይስማማ የሚታወቅ የለም። እንግዲህ ዴቪድ ካሜሮን አንደኛው የሚሮሯጡት በዚህ ጉዳይ ላይ በሚደረገው ውሳኔ የአውሮፓ ማህበር ጫናውን እንዲያነሳ ነው። ሌላው ደግሞ ምንድን ነው ከሁለት ሺህ አንድ ጀምሮ በዚህ በሽብር ጉዳይ ሽብርተኞች ብዙ ጊዜ የሚፈጽሙት አደጋ አለ ብሪታንያ ውስጥ እንግዲህ ተደጋጋሚ ከአንድም ሁለት ጊዜ ፈጽመዋል እና አደጋውን የሚፈጽሙ እንደገና ደግሞ ሽብር የሚቀሰቅሱ ሰዎች አብዛኞቹ ወደ ብሪታንያ ያመጡት በስደተኝነት ነው። በሚኖሩበት ሀገር መብት የተገፈፈ ልገደል ነው ብለው መተው እንደገና እዚህ ሀገር ግን ከመጡ በኋላ ያሁሉ ሽፋን ተደርጎላቸው ብሪታንያ ውስጥ የብሪታ የሚያስተናግዳቸው ሀገር ውስጥ አደጋ ይፈጥራሉ እና እነዚህን ሰዎች ወደ መጡበት እንመልሳለን ሲሉ የብሪታንያ ከፍተኛው ፍርድ ቤት የወሰነውን ውሳኔ በአውሮፓ የሁመን ራይት ፍርድ ቤት ይሄዱና ፍርዱ ይቀለበስና እነዚያ ሰዎች እዚ ይኖራሉ። ይሄ በብሪታንያ ህዝብ ላይ ትልቅ ተቃውሞ ነው ያለው እና ዴቪድ ካሜሮን የሚሉት ምንድን ነው የብሪታንያ ከፍተኛው ፍርድ ቤት ከወሰነ በኋላ ይግባኝ ተብሎ ወደ አውሮፓ የሚመጣው መቆም አለበት፣ በዚህም መስማማት አለባቸው ነው የሚሉት። ከሁለት አመት በፊት በተካሄደ ጥናት የአውሮፓ ህብረትን ለቀው ለመውጣት የሚፈልጉ ብሪታንያውያን ቁጥር አርባ ስድስት በመቶ ነበረ በህብረቱ ጥላ ስር መቆየት የሚሹ ዜጎች መጠንም በመቶኛ ሲሰላ እንዲሁ 46 በመቶ ሆኖ ተገኝቷል። ዘንድሮ ግን ይህ ተለውጧል። ባለፈው ሳምንት ይፋ በተደረገ ለ1000 ብሪታንያውያን በቀረበ የህዝብ አስተያየት መመዘኛ ውጤት መሰረት 55 በመቶ ብሪታንያ በአውሮፓ ህብረት አባልነቷ እንድትቀጥል ይፈልጋሉ። ይህም የዛሬ ሁለት ዓመት ተመሳሳይ መልስ ከሰጡት ተጠያቂዎች ቁጥር ጋር ሲነጻጸር በ9 በመቶ ብልጫ አለው። ይሁንና ጠቅላይ ሚኒስትር ዴቪድ ካምረን በቅርቡ ከአውሮፓ ህብረት ኮሚሽን ፕሬዚዳንት ዦን ክሎድ ዩንከር ጋር ብራስልስ ውስጥ በተነጋገሩበት ወቅት የብሪታንያ ህዝብ በአውሮፓ ህብረት ደስተኛ አለመሆኑን ነው የተናገሩት። ብሪታንያውያን በአውሮፓ ህብረት የማይደሰቱበት ምክንያት ምን ይሆን ተብለው ከዶች ቨለ ጥያቄ የቀረበላቸው ብሪታንያዊው የፖለቲካ ሳይንስ ምሁር የባኪንግሃም ዩኒቨርሲቲው አንቶኒ ግሊስ አለመደሰታቸው ከተለያየ አቅጣጫ የሚታይ ነው ብለዋል። የተለያዩ ምክንያቶች አሉ። ታሪካዊ ምክንያቶችም አሉ። መለስ ብሎ በሁለተኛ ዓለም ጦርነት የነበረውን ማስታወስ ይቻላል። ስለ እኛ ታላቅነት መመስከር የሚቻለው በ1940 ነው ናዚ ጀርመንን ብቻችንን በድል አድራጊነት መወጣታችንን ልብ ይሏል። ምናልባትም ከዚያ በላይ ሰዎች መገንዘብ ያለባቸው ባለፉት አምስትና ስድስት ዓመታት የብሪታኒያ ተወላጆች ስለ አውሮፓ ህብረት መጥፎ መጥፎ ነገር ብቻ ሲሰሙ መቆየታቸው ነው። አንድ ነገር ከተሰናከለ ተጠያቂ የሚባለው የአውሮፓ ህብረት ነው። ከተቃና ደግሞ ያስተካከለው የዌስት ሚኒስትሩ ብሔራዊ መንግስት ነው። ይሁንና እጅግ ብዙ ወጣት ብሪታንያውያን አገራቸው ከአውሮፓ ህብረት እንድትወጣ አይፈልጉም። ፒዩ የተባለው የጥናት ድርጅት እንዳመለከተው አሁን ህዝበ ውሳኔ ቢካሄድ ከ18 እስከ 29 ዓመት ዕድሜ ክልል ውስጥ ከሚገኙ ወጣት ብሪታንያውያን 69 በመቶ በአውሮፓ ህብረት ውስጥ መቆየትን ይመርጣሉ። ምክንያቱን ድልነሳው ይነግረናል። አውሮፓ ማህበር ጋር መኖሩ ከፍተኛ ጠቀሜታ አለው። ለምሳሌ እንዲያውም ምንድን ነው በዚህ በአውሮፓ የንግድ ልውውጥ ውስጥ በምናየው ሰዓት አንደኛ ብሪታንያ ከሁለት መቶ አስራ አንድ ቢሊዮን ፓውንድ በላይ በአመት ገቢ ታገኛለች። በተጨማሪ ደግሞ የብሪታንያ ከአራት ነጥብ ሁለት ሚሊዮን ሕዝብ በላይ የስራ እድሉ ከዚያ ጋር የተያያዘ ነው። እንዲያውም ሶስት ነጥብ አንድ ሚሊዮኑ ሕዝብ በቀጥታ ከአውሮፓ ማህበር ጋር ከተያያዙ ድርጅቶች ጋር የሚሰራ ነው። ይሄንን ስራ ደግሞ የሚሰራው ወጣቱ ነው። ስለዚህ ወጣቱ ይሄንን እድል ማጣት አይፈልግም። ለዚህ ነው የብሪታንያ ሕዝብ ከሁለት አመት በኋላ በአውሮፓ ህብረት አባልነት ለመቆየት ወይንም ህብረቱን ጥሎ ለመውጣት የሚሰ የሚሰጠው ድምጽ ውጤት ምን ሊሆን እንደሚችል ከወዲሁ መገመቱ አዳጋች ነው። ምናልባት እስከ ዛሬ ሁለት ዓመት ካምረን ያቀረቧቸው የአውሮፓ ህብረት ማሻሻያዎች ሙሉ በሙሉ የአባል ሀገራትን ይሁንታ ባያገኙ፣ አሊያም በሚፈለገው ጊዜ መልስ ባይሰጥባቸው ብሪታንያ እንደዛተቹ ከአውሮፓ ህብረት አባልነት መውጣቷ አይቀርም ተብሎ ይገመታል። ያኔ ምን ሊፈጠር ይችል ይሆን? ብሪታንያ የሌለችበት የአውሮፓ ህብረትስ ምን አይነት ጥንካሬ ይኖረዋል ተብሎ ይታሰባል? ተንታኝ እንግሊዝ ለዚህ ጥያቄ ሁለት አይነት አስተሳሰቦች አሉ ይላሉ። አንደኛው ብሪታንያ በዛም ሆነ በዚህ በአውሮፓ ህብረት ውስጥ ትልቅ የሚባል ድርሻ የላትም የሚል አለ። ስለዚህ አውሮፓውያን ብሪታንያ በማህበር ውስጥ ሆነች አልሆነች፣ ወጣች አልወጣች የምታመጣው ለውጥ የለም ብሎ የሚያስባሉ በሌላ በኩል ደግሞ ጉዳዩን በጥሞና ሲመለከቱት መውጣት የሚሹትንም ካየን ከአውሮፓ ህብረት ይልቅ ሌላ አይነት ማህበር ወይም ህብረት ትስስር እንዲፈጠር የሚሹ ናቸው። ብሪታንያም እንግዲህ ከተለያዩ መንግስታት ጋር በተናጠል እንዲሁም ከአውሮፓ ህብረት ጋር ነጻ የንግድ ስምምነት ማድረግ ትችላለች። ይህ እስኪሆን ግን አመታት ሊፈጅ ይችላል። ድልነሳ እንደሚለው ብሪታንያ ከህብረቱ የምትወጣ ከሆነ ሌሎችም የእርሷን ፈለግ ሊከተሉ የመቻላቸውም ስጋት አለ። አንደኛ፣ ብሪታንያ ከአውሮፓ ህብረት እንዳትወጣ አሁን የራሱ የ የብሪታንያ መንግስትም ሳይሆን እንግዲህ ታላቋም ሀገር አሜሪካን ብትሆን ብሪታንያ በዚህ በማህበሩ ውስጥ ከፍተኛ ሚና የምትጫወት ሀገር ስለሆነች ባራክ ኦባማም ያሳሰቡት ምንድን ነው ብሪታንያ ከአውሮፓ ማህበር እንዳትወጣ ነው እና ዴቪድ ካሜሮንም ቢሆኑ ከአውሮፓ ማህበር መውጣት አይፈልጉም። የህዝብ ውሳኔ ከመደረጉ በፊት ምንድን ነው ህዝቡ ሀሳቡን ሊቀይር የሚያስችሉትን አንዳንድ ነገሮችን ይሄንን ይሄንን ትለውጭ እላለሁ ይሄ ሆኗል፣ ከአሁን በኋላ አብረን መኖር እንችላለን ወደሚለው ለማድረስ ነው። ሌላው ደግሞ ብሪታንያ ከወጣች ሌሎችም ሀገሮች ይሄንን እየተከተሉ ሊወጡ ይችላሉ። ምክንያቱም ፈረንሳይም ቢሆን ቅሬታ አለ፣ ሌሎችም ሀገሮች ቢሆን ቅሬታ አለ እና በሙሉ ማህበሩን አሁን በተቻለ መጠን ተቻችሎ እንዲገፋ በማድረግ ላይ ያለችው እንግዲህ የጀርመን መንግስት ነው እና ብሪታንያ ከወጣች የአውሮፓ ማህበር እንደ አውሮፓ ማህበርነቱ ይቀጥላል የሚለው አስጊ ሁኔታ ላይ ነው የሚደርሰው። ብሪታንያ የጠየቀችው የአውሮፓ ህብረት ማሻሻያ ተቀባይነት ማግኘት አለማግኘቱ ድልነሳው እንደሚለው ለብሪታንያ በአውሮፓ ህብረት አባልነት መቀጠል ወይንም አለመቀጠል ወሳኝ ጉዳይ ነው። ዴቪድ ካሜሮን ያሏቸው ሁኔታዎች ካልተሳኩላቸው ህዝቡ ከአውሮፓ ማህበር ለመውጣት ያለው ፍላጎት ሳይታለም የተፈታ ነው። ሌላው ደግሞ ችግር አሁን በትላንትና እለት እዚህ ሄደ በለንደን ውስጥ የተፈጠረ ጉዳይ አለ። ይሄ ምንድን ነው? ወደ ሀምሳ የሚሆኑ የፓርላማ አባላት ብሪታንያ ለብሪታንያ ብቻ የሚል አቋቁመዋል እና ይሄ ከፍተኛ ድርጅት ነው። እነዚህ ደግሞ አብዛኞቹ የእሳቸው የህዝብ ሸንጎ አባላት ናቸው፣ የእሳቸው ፓርቲ ውስጥ ያሉ ናቸው። እና አሁን በትናንት ለውነት እሳቸው ለመስማማት አንዳንድ ነገር ለማድረግ ጀርመን በሚሮሯጡበት ሰዓት፣ አምሳዎቹ የፓርላማ አባላት ብሪታንያ ለብሪታንያ ብለው አቋቁመዋል። ስለዚህ ዴቪድ ካሜሮን ያ ቃል የገቡት የህዝብ ውሳኔ የሚሰጥበት ጊዜ ከመድረሱ በፊት ከፍተኛ ሁኔታ ህዝብን ያሳምናል የሚሏቸውን እንግዲህ ሁኔታዎች ከአውሮፓ ማህበር ማግኘት አለባቸው። ምናልባትም የአውሮፓ ማህበር ሀገራት በዴቪድ ካሜሮን ላይ ያለውን ጫና ስላዩ፣ የህብረተ የእንግሊዝን ህዝብ ሁኔታ ስላዩ ምናልባት ማሻሻያዎችን ያደርጉላቸው ይሆናል ብሪታንያ እዚያው ድርጅት ውስጥ እንድትቆይ የሚል ግምት አለ። በብሪታንያ ከአውሮፓ ህብረት የመውጣት ዛቻና በጠየቀችው ማሻሻያ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።